The Voice of America. ኢትዮጵያ በመጪዎቹ አስር ዓመታት የኤሌክትሪክ ኃይልና የንጹህ የመጠጥ ውሃ ለዜጎቿ ሙሉ በሙሉ ለማዳረስ እንደምትችል የአገሪቱ የፕላንና ልማት ኮሚሽነር አስታወቁ። በእነዚህ ዓመታት የድህነት መጠኑም ከሰባት በመቶ በታች እንደሚወርድ ገለጹ። መለስካቸው አማሃ አለው። የፕላንና ልማት ኮሚሽነሯ ዶክተር ፍጹም አሰፋ ትናንት አመሻሽሏ ለጋዜጠኞች እንዳሯሩት ኢትዮጵያ አስር ዓመታት የሚሸፍን መሪ የልማት እቅድ ስታዘጋጅ ይህ የመጀመሪያዋ ነው። በዚህ መሪ እቅድ እንደተመለከተው በምጣኔ ሀብት በማኅበራዊና በሌሎች ዘርፎችም ትልልቅ ግቦች ተቀምጠዋል። በተለይም ሀገሪቱ ዛሬም ቢሆን ዝቅተኛ በሚባል የልማት ደረጃ ላይ የምትገኝ በመሆኗ ብዙ የልማት ጥያቄዎች አሉ ሲሉ ኮሚሽነሩ አስገንዝበዋል። ስለሆነም አሉ ዶክተር ፍጹም ኢትዮጵያ አሁንም በከፍተኛ የእድገት ምህዋር ውስጥ መቀጠል አለባት ብለዋል አክለውም ያን እንደምትችል ካላትንቅ አቅም ገና የመልማት አቅሞቻችንን አልነካናቸውም። ከዛ አኳያ በዛ እድገት ውስጥ መቀጠል እንደምትችል ስለሚያሳይ በሚቀጥሉት አስር ዓመታት ለምሳሌ የኢትዮጵያ ኢኮኖሚ በአማካይ በአስር ነጥብ ሁለት በመቶ እንዲያድግ በመጀመሪያዎቹ ዓመታት አስር ላይ ደርስ ይችላል። አማካዩ ግን ከ2013 እስከ 2022 ወደ አስር ነጥብ ሁለት በመቶ እንደሚያድግ ይጠበቃል። በዚህም እድገት ድህነት ተቀንሶ ከሰባት በመቶ በታች ይሆናል በ2022 እንደዚሁም የነፍስ ወከፍ ገቢም ኢትዮጵያ አስተማማኝ የሆነ መካከለኛ ገቢ እንድትገባ ማድረግ የሚያስችል ከ2200 ዶላር በላይ እንደሚሆን ነው ፕሮጀክት የተደረገው። በማህበራዊ አገልግሎቶች አሰጣጥ ለምሳሌ በጤናና በትምህርት በኩል እስከዛሬ የተከናወነው ስራ ሰፊ ቢሆንም ጥራቱ የሚፈለገው ያህል እንዳልነበረ ኮሚሽነሯ አልሸሸጉም። ስለዚህም እነዚህን ጉድለቶች ለማሻሻል የአገልግሎት ጥራትን ከፍ ለማድረግ የሚያስችሉ ግቦች ተቀምጠዋል ብለዋል። ከነዚህም መካከል እንግዲህ በእቅዱ ላይ ከተቀመጡት በተለይ አሁን ኢነርጂ፣ ኤሌክትሪክ በአስር አመቱ መጨረሻ ሙሉ በሙሉ የኤሌክትሪክ ተደራሽነት በገጠሩም በከተማው መቶ ፐርሰንት ይደርሳል ነው። ይህ በግሪድም በኦፍ ግሪድም ስራዎች፣ በአጠቃላይ ግን ሁሉም በገጠርም በከተማም የመብራት ተጠቃሚ የሚሆንበት ይሆናል። በሚቀጥ ቀጥለው፣ አስር አመት ማለት ነው። የንጹህ ውሃ የመጠጥ ውሃ ተደራሽነትም እንደዚሁ በገጠርም በከተማም መቶ ፐርሰንት እንዲሆን ታቀዷል። ይሄ እንግዲህ ከብዙ ግቦች ውስጥ በጥቂቱ ያነሳዋቸው ናቸው። በቁጥር ኮሚሽነሯ እንዳብራሩት ከሆነ ይህ የተጣለው የእድገት ግብ የታወቀና የተሰላ ምንጭ አለው ብለዋል። በእሳቸው አባባል የዚህ የአስር አመት እድገት እንዲመነጭ ቀደም ሲል በተዘጋጀው አገር በቀል የኢኮኖሚ ማሻሻያ መርሃ ግብር ተለይተው የተቀመጡ ዘርፎች እንዳሉ ዘርዝረዋል። ግብርና፣ አምራች ኢንዱስትሪው፣ ማዕድን፣ ቱሪዝም እና አይሲቲ ናቸው። ከነዚህ ነው እድገቱ እንዲመነጭ የሚሰራው። ስለዚህ ኢንቨስትመንቱም የግል ባለሀብቱም ስራ የመንግስትም አስቻይ ሚናው የሚጫወተው እነዚህ ዘርፎች ላይ የተሻለ አፈጻጸም ማግኘት እንድንችል ነው። ከዛ አኳያ በተለይ የስትራክቸራል ትራንስፎርሜሽን የምንለውን ወይም መዋቅራዊ ሽግግር የምንለው እንዲሳካ በጣም ጠቃሚ ሚና ከሚጫወቱት ውስጥ የአምራች ኢንዱስትሪው ይጠቀሳል። ከፍተኛ የሆነ የሰው ኃይል ይቀጥራል። የኋልዮሽ እና ፊትዮሽ ትስስር የምንለው በግብአት በውጤት የመያያዝ እንትኑ በጣም ከፍተኛ በመሆኑና ኢኮኖሚውን የማነቃነቅ አጠቃላይ ኢኮኖሚውን በሰፊው የማነቃነቅ እድሉ ወይም አቅሙ ከፍተኛ በመሆኑ በሚቀጥሉት አስር ዓመታት እድገቱ በአብዛኛው የሚመራው በአምራ ኢንዱስትሪ ይሆናል። ፍጹም አሰፋ ለጋዜጠኞች እንዳሉት ከሆነ ይህ ለመጀመሪያ ጊዜ የተዘጋጀ ሀገር አቀፍ የልማት መሪ እቅድ የተሰናዳው ሁሉን አካታች በሆነ መልኩ ነው። ኃላፊነት እንዳለባቸው የመንግስት ተቋማት ኮሚሽኑን ጨምሮ የማዕከላዊ ስታትስቲክስ ኤጀንሲና የፖሊሲ ጥናት ኢንስቲቱት መሪ እቅዱን ቢያዘጋጁም የተለያዩ የማህበረሰብ ክፍሎች ሀያ በሚሆኑ የውይይት መድረኮች ያደረጉት አስተዋጽኦ እጅግ ከፍተኛና መሠረታዊ ለውጥ ያስከተለ ለመሆኑ በምሳሌ አስረድተዋል። አንድ ምሳሌ ለመጥቀስ ብችል የትኩረት አቅጣጫዎችና ስትራቴጂክ ፒላርስ ብንላቸው የእቅዱ መጀመሪያ ላይ እቅዱን አሁን ለውይይት ብቁ ነው ብለን በምናዘጋጅ ጊዜ የነበሩ ወደ ስድስት የሚሆኑ የትኩረት አቅጣጫዎች ወይም ስትራቴጂክ ፒላርስ ወይም ምሰሶዎች ብቻ ነበሩ። አሁን እቅዱ አስር ስትራቴጂክ ፒላርስ አሉት። ይህ በውይይት ሂደቱ በተገኙ ግብዓቶች ዳብሮ ነው እዛ የደረሰው። ኮሚሽነሯ በዚህ ሀገር አቀፍ የልማት ዕቅድ ከዚህ በፊት ከተስተዋሉት ጉድለቶችና ውድቀቶች ትምህርት ተቀስሞ ለማቃናት ብዙ የማረሚያ ዘዴዎች የተዘረጉበት እንደሆነ ጠቅሰው መሪ እቅዱ በጥቅምት ወር መጨረሻ በሚኒስትሮች ምክር ቤት ጸድቆ ወደ ስራ እንደሚገባ አስታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ